የፌዴራል መንግስት በአሸባሪነት በፈረጀው በህወሓትና የመንግስት ባለስልጣናት ኦነግ ሸኔ በሚሉት ራሱን የኦሮሞ ነጻነት ብሎ በሚጠራው ቡድን ታጣቂዎች መካከል የተፈጸመውን ስምምነት እንደማይቀበለውና እንደሚያወግዘውም በአቶ ቀጀላ መርዳሳ የሚመራው ኦነግ ኮንነዋል። ከኦነግ መስራችና አንጋፋ አመራር አባላት አንዱ የነበሩት አቶ ገላሳ ዲልቦም ተመሳሳይ ቅሬታና ውግዘት አሰምተዋል። ለመንግስቱ ቀድሞም ያላቸውን ድጋፍ የሚገልጹት በአቶ ቀጀላ መርዳሳ የሚመራው ኦነግ የስራ አስፈጻሚ ኮሚቴ አባልና ቃል አቀባይ አቶ ቶሌራ አዳባንና አቶ ገላሳ ዲልቦን ያነጋገረው ዩናታን ዘብዴዎስ ተከታዩን አጠናቅረዋል። የኦሮሞ ነጻነት ግንባር ስራ አስፈጻሚ ኮሚቴ አባልና የግንባሩ ቃል አቀባይ አቶ ቶሌራ ዳባ ለቪኦኤ እንዳሉት መግለጽ በሚያዳግድ ደረጃ የሚያሳዝን ድርጊት ነው። ምክንያቱም ብዙ ወንድሞቻችን፣ ጓዶቻችን የተሰውለትን አላማ ወደ ጎን በመተው በነሱ ደምና አጥንት ላይ በመረማመድ ትላንት ከጨፈጨፈ ድርጅት ጋር ተመልሰው የዚህ አይነት ትብብር መፍጠር በእውነቱ እኔም ብቻ ሳይሆን ድርጅቱም ብቻ ሳይሆን የኦሮሞን ህዝብ ያሳዘነ ጉዳይ ነው። የተረገመ ትብብር ነው። በዚህ ምክንያት ምንም ቅቡልነት የለውም። ለዚህም ደግሞ ህዝባችን ተገቢው ምላሽ እየሰጠ ነው። እነሱ ከሚንቀሳቀሱበት አካባቢ ጭምር በመንግስት የተደረገለትን ጥሪ ተቀብሎ በራሱ በፈቃደኝነት ዳግም ጭፍጨፋ ለማካሄድ የቋመጠውን ኃይል ለመታገል ወስኖ እየተመመ ያለው ስለዚህ፣ በኦሮሞ ባህል ለዚህ ትላንት ግፍ ከሰሩት ትኖች ጋር የዚህ አይነት ትብብር መፍጠር አስነዋሪ እና አሳፋሪ መሆኑን ነው ለመግለጽ የምፈልገው። ሁለቱ ቡድኖች የተገናኙበት አላማቸውም ግልጽ ነው ብሏል። ይህንን መንግስት በኃይል በማስወገድ ወደ ስልጣን ለመምጣት የሚያደርጉት መፍጨርጠር ነው። ግብራቸውም ኦነግን እንደማይመለከትም ተናግሯል። ሸኔ ከድርጅቱ መመሪያ ውጪና የድርጅቱን ትዕዛዝ ባለመቀበል በትጥቅ ትግሉ ለመቀጠል ወስኖ ጫካ የቀረ ቡድን ነው ማለት ነው። ቡድኑ በያዘው ግራ ዘመም አቋምም ግንባሩን ውዝግብ ውስጥ ከቶት እንደነበር አቶ ቶሌራ አልሸሸጉም ነጉስ፣ ለተከሰተው ውዝግብም አንደኛው መንስኤ ይሄ ነው። አንዳንድ የአመራር አባላት ወደ ሀገር ቤት እንደተመለሱ የትጥቅ ትግሉን እርግፍ አድርገው በመቶ በሰላማዊ መንገድ ለመታገል ቁርጥ ያለ ውሳኔ ላይ ባለመድረሳቸው እንግዲህ ከድርጅቱ ራሳቸውን ከሀገር ቤት እንደገና ወደ ጎረቤት ሀገር በመውጣት ከነሱ ጋር አንድ ላይ የማድረግ ሁኔታዎች ነበሩ እና ይሄንን በመቃወም እንግዲህ እኛ በበኩላችን ድርጅቱ አቋም መውሰድ አለበት በሚል ስን ወዛገብ ነበር። እንግዲህ በተለያዩ ምክንያቶች የመዘግየት ሁኔታ ነበር እና በአጠቃላይ በእጃ ዙር የነበሩ እንትኖች መኖራቸውን የሚያሳዩ አንዳንድ ምልክቶች ነበሩ። ኦነግሽንና ህወሓት ለአንድ አላማ ተባብረናን ማለታቸውን ተከትሎም በኦነግ መካከል መከፋፈል ተፈጥሯል ስለሚባለውም የትግል ስልት ያመጣው ልዩነት ነው ብሏል። በከፋፈሉ ሰላማዊ ትግሉ ላይ ያን ያህል አመኔታ የሌላቸው አሉ እና በዚህ አይነት ሁኔታ ነው በእኛ ውስጥ ውዝግብ የፈጠረው። የኦሮሞ ነጻነት ግንባር ከመከፋፈልና ከውዝግብ ፖለቲካ የሚወጣበትን ሁኔታ የተጠየቁት አቶ ቶሌራም ይህንን ብሏል። አሁን ያለው አንድ ኦነግ ነው በሰላማዊ መንገድ እታገላለሁ እያለ ያለው ድርጅት ነው። አሁን እነዚህ ሲበሰበሱ የነበሩ ሁኔታዎች ግልጽ ወጡ እንጂ ምንም አዲስ የተከሰተ ነገር የለም። ድርጅቱ እንዳለ አለ። እነዚህ አፈንግጦ የወጡ ቡድን ደግሞ በኦነግ ስም ለራሱንም መጥራት የሌለበት የኦሮሞን ህዝብ ጥቅም ለማስከበር ሊቆም የማይችል መሆኑን ነው ለማሳወቅ የምንፈልገው እና መከፋፈሉ በዚህ ሀሳብ ላይ የመነጨ ስለሆነ የኦሮሞ ሕዝብም ምላሽ እየሰጠ ያለው ማን ለጥቅሙ ለመብቱ እንደሚቆም አውቆ ተገቢው ምላሽ እየሰጠ ያለ ስለሆነ ክፍፍሉ ከዚህ በኋላ የሚቀጥል አይመስለኝም። የኢትዮጵያ መንግስት የአገሪቱ ፓርላማ አሸባሪ ብሎ ከፈረጀው ህወሓት ጋር የሚያደርገውን ጦርነት የኦሮሞ ነጻነት ግንባር እንደሚደግፈው አረጋግጧል። ጉዳት ያደረሰ ህዝብ ያፈናቀለ፣ ያሰረ፣ የገደለ እና ብዙ ግፎችን የሰራ ድርጅት ነው። ከዚያም ውጪ ደግሞ ከሌሎች ብሔር ብሔረሰቦች ላይ ምን ሲሰራ እንደነበረ ሁሉም የሚያውቁ ጉዳይ ነው። የመብት ጥያቄ የሚያነሳል ሲገል፣ ሲጨፈጭፍ፣ ሲያስር የነበረ ድርጅት ነው። በመሆኑም አሁን ይዘው የተነሱት አላማ ተመልሰው ራሳቸውን ለስልጣን አብቅተው ያንኑ የነበረውን አላማቸውን ለማራመድ ስለሆነ ይህንን በጥብቅ እንቃወማለን። ከቀደምት የኦነግ መስራች አመራር ውስጥ አንዱ የሆኑት አቶ ገላሳ ዲልቦም የሁለቱ ቡድኖች ትብብር የሚያስገርም ክስተት አለመሆኑን ገልጠው ሁኔታው እሳቸውን ብቻ ሳይሆን የቀድሞንም ታጋዮችና የኦሮሞን ህዝብ ያሳዘነ መሆኑን ተናግሯል። ቲፒኤልኤፍ በስልጣን ላይ በነበረበት ጊዜ ትልቅ በደልና ትልቅ ይህ የፈጸመበት የኦሮሞ ህዝብ እንደሆነ አደባባይ መስጠር ነው፣ አዲስ ነገር አልነበረም። ይሄ ቡድን በተለያዩ ጊዜያቶች በኦሮሞ የፖለቲካ መድረክ ላይ ማለት ብቅ ማለት ከጀመረ ጀምሮ ከወያኔ ጋር ግ ፈጥሮ ነበር አንድ ጊዜ ጊዜ በስስትምስጥር ሌላ ጊዜ በግል የሚያደርጓቸው የተለያዩ ነገሮች ስለነበሩ ነው እንደዛ ነው ማለት ይበቃል። ትብብሩ በኢትዮጵያ ወቅታዊ ሁኔታ ላይ ጫና ለመፍጠር ታስቦ የተለፈፈ ነው የሚሉት አቶ ገላሳም ተጽዕኖው ግን ከፕሮፓጋንዳና ጊዜያዊ ትኩረት ከመሳብ አያልፍም ብሏል። እነዚህ ኃይሎች ተባበሩ ብሎ መናገራቸው በሱ ሕይወት ላይ ሌላ አደጋ ለመጠቀም የሚደረግ ግንኙነትን አንድም የሚረባ ነገር እና ለውጥ የሚያመጣ ነገር ለማድረግ የማይችላ አውቆ ሊታገላቸው ይገባል ነው። ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው መንግስት ደግሞ ኦነግሸነ የሚለው የሸማቂዎች መሪ ቁምሳ ድሪባ ከህዋት ጋር የኦሮሞ ህዝብ ያላወራረደው ሂሳብ አለ የሚል አቋም ደጋግሞ ቢያንጸባርቅም ከሰሞኑ ግን ከህዋት ጋር መተባበራቸውን አስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም